የዓለም የጤና ድርጅት ደብልዩ ኤች ኦ በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ክፍል የገባውን ኢቦላ በሽታ ለማጥፋት ባለው ቁርጠኝነት እንደሚቀጥል አስታወቀ። የሀገሪቱ ባለስልጣናት የኢቦላን መወገድ በቀናት ውስጥ ለማስታወቅ እየተሰናዱ ባሉበት በዚሁ ወቅት ነው በሽታው በአዲስ መልክ ማገርሸቱ ይፋ የሆነው። የኢቦላ ወረርሽኝ አበቃ ለማለት የሚቻለው በበሽታው የታመመ ሰው ሳይታይ አርባ ሁለት ቀናት ካለፉ ወይም ከሁለት የቫይረሱ መፈልፈያ ጊዜ በኋላ መሆኑን ሊሳ ሽላይን ከጂኒቫ በላከችው ዘገባ አመልክታለች። አዳነች ፍስሀዬ ታቀርበዋለች። የኮንጎ ዲሞክራሲያዊ ሪፑብሊክ ለአምሳ ሁለት ቀናት ያህል ኢቦላ ሳይታይባት ከቆየች በኋላ የ26 ዓመት ዕድሜ ወጣት በቤኒ ከተማ በኢቦላ መሞቱ ታወቀ። ይህ ጥሩ ወሬ ባይሆንም ያልተጠበቀ ነው ለማለት እንደማይቻል የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሓኖም አስገንዝበዋል። ስንዘጋጅበት ቆይተናል። ተጨማሪ የኢቦላ በሽተኞች ሊኖሩ እንደሚችሉ ጠብቀን ነበር። መጥፎነቱ የኮንጎ ዲሞክራሲያዊ ሪፑብሊክ መንግሥት በመጪው ሰኞ ለመግለጽ አቅዶት የነበረውን የኢቦላ ወረርሽኝ ማብቃትን ለማስታወቅ አይችልም ማለት ነው። ነገር ግን የዓለም የጤና ድርጅትና ሌሎች አጋሮች እዘዋሉ የኢቦላ ወረርሽኝን ለማጥፋት ከሚመለከታቸው ማህበረሰቦችና ከሌሎች አጋሮች ጋር ከመንግስትና በመንግስቱ አመራር ስር ሆነው ለመስራት ቁርጠኞች ናቸው ሲሉ ዶክተር ቴድሮስ አድሓኖም አስረድተዋል። የኢቦላ ወረርሽኝ ከሁለት ዓመታት በፊት ነሐሴ ወር ላይ በአዲስ መልክ መግባቱ ከተገለጸ በኋላ 3456 ሰዎች መታመማቸውን፣ 2276 ሰዎች መሞታቸውን የዓለም የጤና ድርጅት አስታውቋል። ከስድስት ዓመታት በፊት ኢቦላ በምዕራብ አፍሪቃ ገብቶ ከ28 ሺህ በላይ የሚሆኑ ሰዎች ታመው 11300 ሰዎች ማለቃቸው የሚታወቅ ነው። የዓለም አቀፍ የጤና ድርጅት የአስቸኳይ ጊዜ የጤና ኮሚቴ ኃላፊ ማይክል ራያን አሁን ያለው አዎንታዊ ነገር የኢቦላ ወረርሽኝን ጉዳይ የሚከታተለው የዓለም አቀፍ እንቅስቃሴ በተጠንቀቅ ላይ ስለነበር ፈጣን ምላሽ ለመስጠት መቻሉ ነው ብለዋል። በኢቦላ በሽታ ከሞተው ወጣት ጋር ግንኙነት የነበራቸው ሰዎችን ተከታትሎ በማግኘት የጤንነታቸውን ሁኔታ የመመርመርና ክትባት የማቅረብ ጥረት እየተደረገ መሆኑን የዓለም የጤና ድርጅት አስታውቋል።